የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ፓርቲዎቹ ከወራቶች በፊት በተስማሙበትና በፈረሙት መሰረት በተለይም ያልተመዘገቡ የፖለቲካ ፓርቲዎች ከውጭ የገቡትና ሀገር ውስጥ የሚገኙት ፓርቲዎች ምን ይሆኑ፣ ለፓርቲዎቹ የሚደረገው ድጋፍስ ምን ይምሰል፣ ውህደትና ጥምረት ላይ ምን የሚበጁ ሀሳቦች ነጥረው ይውጡ በሚሉት ለመወያየት ዛሬ ከረፋዱ ሶስት ሰዓት ላይ ጀምሮ ተሰባስበው ነበር። በውይይቱ ግን አንዱም አጀንዳ ሳይነካ ይልቁንም አዲስ የተዋቀረው የምርጫ ቦርድ ላይ አብዝቶ ወቀሳ ሲሰነዘር ገለልተኛነቱ ላይም ጥያቄዎች በስፋት ሲነሱ ያልተወያየንበትና ያላመንበት የፖለቲካ ፓርቲዎች የምርጫና የፖለቲካ ፓርቲዎች ምዝገባ አዋጅ በምክር ቤት ሲጸድቅ ምርጫ ቦርድ ተባባሪ ነበር። ሕጉም ሕልውናችንን አደጋ ላይ ጥሎ እያከሰመን እያለ በእነዚህ ጉዳዮች ላይ አንወያይም የሚሉ ሀሳቦች በጭብጨባ፣ በንግግርም ጎልተው ተደምጠዋል። አወያዮቹም ጉዳዩን መልክ ለማስያዝ ተቸግረው ሁሉም ተናጋሪ ልሆን ያለበትንና ንትር የበዛበትን የሀሳብና የልዩነት ብዛት የጎላበትን ሁኔታም ለመቋቋም ጊዜ ወስዶባቸው አጀንዳዎችም ሳይነኩ ቀትር ምሳሳት ደርሶ በቀጣይ በሌላ አጀንዳ ለመወያየት ወስነው ተበትነዋል። ገለልተኝነቱን ጠብቆ ነጻነቱን ጠብቆ የመሀል ዳኛ ይሆንልን እያልን ነው። ነጻ ዳኛ ይሁን። እኛ የምንፈልገው ከምርጫ ቦርድ ነጻነቱን ብቻ። ከዛ ውጪ ከመንግስት ጋር ከሌላ አካል ጋር ከሚመለከተን አካል ጋር የምናደርገውን የትግል ሂደት መወጣት የለበቱ ፓርቲ ኃላፊነት ነው የሚሆነው። በዚሁ በሌላ አጀንዳ ላይ ሌላ ጊዜ እንወያይ የሚለውን ወስኖ ለመውጣት ግማሽ ቀን በፈጀው ጉዳይ ላይ አካሄድ እድል ይሰጠን እንደማመጥ የሚሉ ጉዳዮች የአዳራሹ ትዝታዎች ናቸው። መሰል ጉዳዮችም ጎልተው በተስተጋቡበት ውይይት የምርጫ ቦርዱ ታማኒነት ላይና በቅርቡ የጸደቀው የምርጫ ሕጉ ላይ እንወያይ። እነዚህኛዎቹ አጀንዳዎች ግን ወቅታዊ አይደሉም፣ የሚሉት ጎልተው የተደመጡ ናቸው። ይህንን ሀሳብ በአጽንኦት ካስተጋቡት መካከልም አንዱ የኦሮሞ ብሔራዊ ኮንግረስ ሊቀመንበር የሆኑት አቶ ቶሎሳ ተስፋዬ አንደኛው ናቸው። መንግስት የሚሰራውና የሚጨብጠውን ነገር ያወቀ አይመስለኝም። ምክንያቱም 25 ዓመትና 20 ዓመት በስራ ላይ የቆዩ ስንገላቱ የቆዩ ስታገሉ የቆዩ የፖለቲካ ድርጅቶች እንደ አዲስ እንደገና ፓርቲያቸውን አፍርሶ በዚህ ህግ መመስረት አለባቸው። መጀመሪያ በሱ ላይ እንነጋገር። አሳሪ ነው፣ ምህዳሩን ያጠባል። ምህዳሩ በመጥበቡ ደግሞ ህዝብም ተጠቃሚ አይደለም፣ አገሪቷም ተጠቃሚ አይደለችም። የፖለቲካ ፓርቲዎችን ይገፋል። ቅድሚያ ይህንን እንስራ፣ ድምጻችን ይሰማ የሚል እያቀረብን ባለበት ሰዓት ላይ ፓርቲዎችን ለማደናገር ነው ዛሬ ይህንን ያመጡት እንጂ ምንም ስለ ፋይናንስ መነጋገሩ ዋጋ የለውም። ፓርቲዎቹ ህልውናቸው ፈርሷል፣ ህልውናቸውን አጥቷል። እንደገና አዲስ ነው የሚመሰረቱት የመወያያ አጀንዳዎችንም ሆነ አወያዮቹን ፈቅደን የመረጥ ነው ፓርቲዎች ብንሆንም፣ አዲስ የጸደቀው አዋጅ አዲስ የሚቋቋሙትን ፓርቲዎችን ብቻ የሚጠቅም የነባሮችን ህልውናም እያከሰመ ያለ በመሆኑ ሀሳባችንን ቀይረናል። አሁን ቅድሚያ የሚሰጠውም ይሄው ጉዳይ ነው በማለት የዛሬውን ውይይት ትርጉም አልባነት የተናገሩት ደግሞ የመላው ኢትዮጵያ አንድነት ድርጅት ተቀዳሚ ፕሬዝዳንት አቶ ማሙሸት አማራ ናቸው። ከዚህ ይህንን አጀንዳ ከማጽደቃችን በኋላ ካጸደቅን በኋላ የመጣው የምርጫ ቦርድ አዋጅ የእያንዳንዳችንን ፓርቲዎች ህልውናችንን አፍርሶታል። ስለዚህ ህልውናችንን ካፈረሰ በኋላ አሁን የምንወያይበት ነገር ሁሉ ምንም ፋይዳ የለውም። እንደዚህ አይነት ውይይት ላይ ከመወያየታችን በፊት በመጀመሪያ ደረጃ በምርጫ ቦርድ አዋጁ ላይ መነጋገር አለብን። እሱን ተነጋግረን ህልውናችንን ካረጋገጥን በኋላ ስለ ዲሞክራሲያዊ ስርዓት ግንባታ ወይም ስለ ምርጫ ቦርድ አወቃቀርና አሰራር ሂደት ላይ ልንመለስበት እንችላለን፣ ልንወያይበት እንችላለን፣ ህልውናችን ሲኖረን። አሁን ግን ህልውና ሳይኖረን የምናደርገው ንግግር ሁሉ ጉንጫ አልፋ ነው የሚሆነው። ከአወያዮቹ መካከል አንዱ የሆኑት አቶ አማሀ መኮንን ፓርቲዎቹ እያደረጉት ባለው ግፊት ምክንያት በቀጣይ ጊዜውን እና አጀንዳውን ባያሳውቁ ቁንም በሌላ ጉዳይ እንደሚወያዩ ለዲ ደብልዩ ተናግረዋል። ከሶስት ወር በፊት ባስቀመጥ ነው አጀንዳ ልንወያይ አይገባም ነው። በአጠቃላይ እንግዲህ ክርክሩ ይሄ ነው። ለሚቀጥለው ስብሰባ በዚሁ መሰረት ከተስማሙባቸው አጀንዳዎች ውጭ ልንወያይ ይገባል ያሏቸውን በራሳቸው ለይተው እንዲመጡና ውይይቱም እንዴት መቀጠል እንዳለበት ከዛ በኋላ ለመወሰን በሚል ነው እንግዲህ ቤቱ ተስማምቶ የተለያየው። ዲ ደብልዩ ባገኘው መረጃ መሰረት ወደ ሰባ የሚደርሱ ተቃዋሚ የፖለቲካ ፓርቲዎች አዲስ የጸደቀውን የምርጫ አዋጅ በ አደባባይ ሳይቀር ወጥቶ መቃወም ወደሚቻልበት እርምጃ የሚወስድ ጋዜጣዊ መግለጫ በነገ ዕለት እንደሚሰጡ ተሰምቷል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ